የዛሬ አንድ ዓመት ግድም ሐማስ በእስራኤል ላይ ባደረሰውና አንድ ሺህ ሁለት መ ቶ ሰዎች የተገደሉበት የሽብር ጥቃት ወደ ከፋ ግጭት ተባብሶ ከ40 ሺህ በላይ ሰዎች እልቂትና እንዲሁም ደግሞ መላውን የመካከለኛው ምስራቅ ክልል እንዳያቀጣጥል ስጋት ደቅኗል። ይቅርታ ለአርባ ሺህ ሰዎች እልቂት ምንጭ ምክንያት የሆነ ሲሆን መላውን የመካከለኛው ምስራቅ ክልል እንዳያቀጣጥለው ስጋት ደቅኗል። ተፋላሚዎቹ ወገኖች እስካሁን የተደረጉትን የሰላም እና የተኩስ አቁም ስምምነቶች ጥረቶች ባመከኑበት ሁኔታ ቀጣዩ የዩናይትድ ስቴትስ ፕሬዚዳንት የሚወርሱት ፈተና የሚጠብቃቸው ይመስላል። በአኒታ ፓወል የተጠናቀረውን ዘገባ አሉላ ከበደ እንደሚከተሉ አቅርበዋል። አንድ ዓመት ሊደፍን የተቃረበው ግጭት ዓመት ሞላው ተብሎ የሚዘከር ነገር የለውም። በዚህ አንድ ዓመት ጊዜ ውስጥም ቀድሞውኑ በቋፍ የነበረው የመካከለኛው ምስራቅ ቀውስ የሐማስ ታጣቂዎች ብርቱ ጉዳት ካደረሱበትና ከ250 በላይ ሰዎችን አግተው ወደ ጋዛ ከወሰዱበት ከመስከረም 26 2016 ድንገተኛ ጥቃት በኋላ ለወራት የእስራኤል የቦምብ ድብደባና የእግረኛ ጦር ዘመቻ ማዕከል ወደ ሆነችው የጋዛ ሰርጥ እንዲሁም ወደ ሊባኖስ ተሻግሮ እስራኤል በቅርቡ በሂዝቦላ ታጣቂ ቡድን ላይ እስከ ፈጸመቻቸው የአየር ድብደባዎችና የቡድኑ መሪ እስከ ተገደሉበት ሁኔታ ድረስ ዘልቋል። ይህም የሂዝቦላ ዋና ደጋፊ ከሆነችው ኢራን ጠንካራ ምላሽ አጭሯል። የዩናይትድ ስቴትስ የብሔራዊ ደህንነት ጉዳዮች አማካሪ ጃክ ሱሊቫን በያዝነው ሳምንት ኢራን በእስራኤል ላይ ጥቃት ከሰነዘረች በኋላ በሰጡት አስተያየት ተከታዩን ብለዋል። ራ ነ ራል እኛ እስከምናውቀውም ድረስ እስራኤል ውስጥ በዚህ ጥቃት አንድም ሰው ያልተገደለበት ሁኔታ መፍጠር መቻላችን ነው። ሆኖም ተንታኞች እንደሚሉት ሁኔታው እንዴት ይቋጭ ይሆን በሚለው ጥያቄ ዙሪያ መልሱ ግልጽ አይደለም። ጀራልድ ፌርስቲን በመካከለኛው ምስራቅ ጥናቶች ተቋም የአረብ ባህረ ገብ መሬት የፖለቲካ ጉዳዮች ፕሮግራም ዳይሬክተር እና የዲፕሎማሲ ጉዳዮች አዋቂ ናቸው። ስራላውያንም ኑ ሀማስ ለግጭቱ አንዳች ማብቂያ እየፈለጉ ስለሆናቸው የሚያሳይ ምንም አይነት ንጽ የለም። ሁለቱም ለተወሰነ ጊዜ በዚሁ ለመቀጠል የሚችሉና የሚችሉም ይመስላሉ። አይርላንድን፣ ኖርዌይንና ስፓኝን ጨምሮ ከአንድ መቶ አባ የሚበልጡ ሀገራት ለፍልስጤም አገራዊ ይውቅና በሰጡበት በያዝነው የአውሮፓውያኑ ሁአት ዲፕሎማሲያዊ ጫናዎችም እየተጠናከሩ መጥተዋል። ከአንድ ድንገት ወደ ሌላ እየተሸጋገረ ያለው ሁኔታ እንደ ተንታኞችም ግምት ለግጭቱ መቀጠል ምክንያት ሆኗል። ለዚህም አንዱ እስራኤል ሐማስን እና ሂዝቦላን ጨርሶ ለማጥፋት የምታደርገው ጥረት በአንዳንድ የአረብ መሪዎች ዘንድ ተቀባይነት ያለማግኘቱ ነው። ስቲቨን ኩክ በውጭ ጉዳዮች ምክር ቤት የመካከለኛው ምስራቅ እና የአፍሪካ ጉዳዮች ከፍተኛ የምርምር ባለሙያ ናቸው። ሳውዲዎች፣ ኢሚሬቶች፣ ባህሬናውያን እና ሌሎች ቀጠናው ከሂዝቦላና ከሐማስ የነጻ መሆኑ ወይም በእጅጉ የተዳከመ ሐማስና ሀይሉ የተመናመነ ሂዝቦላ መኖር የተሻለ ለክልሉ ይበጃል ብለው አያምኑም ብዬ ማሰብ ይከብደኛል። እንደ ተንታኞች ገለጣም የሐማስ ጥቃት በአንጻሩ እንደ ሶማሊያው አልሻባብ ወይም የእስላማዊ መንግስት ቡድን አይሲስ እና አልቃይዳ ያሉ ሌሎች እስላማዊ ጽንፈኛ ቡድኖችን what has happened as we as we look at um, the trajectory of events that have happened since the brutal and horrific attacks, ከምስክረም ሀያ ስድስቱ አሰቃቂና ሰቅጣጭ ጥቃቶች በኋላ የተከሰቱት ሁኔታዎች ያመሩበትን አቅጣጫ ስንመለከት የምናገኘው ነገር ቢኖር እነኚህ ቡድኖች እያንዳንዳቸው አጠቃላይን ሁኔታ ዓላማቸውን ለማስፈጸሚያነት ማዋላቸውን ነው ነበር ያሉት። ያልተለወጠ የሚመስለው ፕሬዚዳንት ጆ ባይደን እስራኤልን አስመልክቶ ያላቸው አቋም ነው። ዩናይትድ ስቴትስ በወታደራዊም ሆነ በዲፕሎማሲው ረገድ ዋናዋ የእስራኤል ደጋፊ ነች። በባይደን ትዕዛዝም እስራኤል ከኢራን የተቃጡባትን የፖለስቲክ ሚሳይል ጥቃቶች ማምከን ለቻለችበት ጥረት የዩናይትድ ስቴትስ ኃይሎች ቁልፍ ሚና ተጫውተዋል። ባይደን በመስከረም 26ቱ ጥቃት ማግስት ይህን ነበር ያሉት ለሁላችንም ግልጽ መሆን አለበት፣ ከእስራኤል ጋር ቁመናል። ባይደን በዚህ ሳምንት በሰጡት አስተያየት ደግሞ ይህን ብለዋል። ፈጽሞ እንዳትሳሳቱ፣ ዩናይትድ ስቴትስ እስራኤልን ሙሉ በሙሉ በሙሉ ሙሉ በሙሉ ትደግፋለች። የጨፈገገ ገጽታ የተላበሰው የሐማስና የእስራኤል ግጭት አንደኛ ዓመቱ በተቃረበበት ሁለት ነገሮች ግልጽ ናቸው። ግጭቱ በቅርቡ አያበቃም፤ የባይደን የሥልጣን ዘመን ግን ሊገባደድ ነው።